በኢትዮጵያ በኩል ትናንት ማምሻውን ላይ ዘግይቶም ቢሆን የወጣው መግለጫ እንደሚለው በስብሰባው ሶስቱም ታዛቢዎች ማለትም ደቡብ አፍሪካ፣ አሜሪካና የአውሮፓ ህብረት በታዛቢነት እንዲቀጥሉ ስምምነት ተደርሷል። ኢትዮጵያ ሀገራቱ ሙሉ ባለቤት የሆኑበትና የአፍሪካ ህብረት ማዕቀፍን የሚያስጠብቅ የድርድር ሂደትን በመደገፍ ታዛቢዎች በሶስቱ ሀገራት በጋራ ስምምነት ሲጠየቁ ብቻ ሀሳብን ማቅረብ ለመፍቀድ ተስማምታለች ተብሏል። የአፍሪካ ህብረትን ሚና ያሳንሳል የተባለው የግብጽና የሱዳን አቋም ታዛቢዎቹ ከአፍሪካ ህብረት እኩል ተሳትፎ የማድረግ ሚና ሊሰጣቸው ይገባል የሚል መሆኑን በመግለጫው ተጠቅሷል። በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ የአፍሪካና ኤስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ከዚህ ጎን ለጎን ሱዳንና ደቡብ ሱዳን ይገባኛል ጥያቄ በሚያነሱባት አብዬ ግዛት የሰፈረው የኢትዮጵያ ሰላም አስከባሪ ኃይል ለቆ እንዲወጣ ሱዳን የተባበሩት መንግስታት መጠየቋን እንድምታውን ጭምር ጠይቀናቸዋል። ነገሩን በሰላማዊ መልኩ ከመፍታት ይልቅ ግጭትን ወይም ሰላማዊ ያልሆነ መንገድን እንደ አማራጭ ለመውሰድ የተነሱ ይመስላል። የኢትዮጵያ መንግስትም ደግሞ እንደምታውቀው በአቋሙ ሰምቷል። የአፍሪካን ችግሮች ለመፍታት አፍሪካዊ መፍትሄ ያስፈልጋል የሚለውን አቋሙን አጥብቷል። የግድቡ ተፈጥሯዊ ባህሪ አሰራሩ፣ ውሃ መሙላትን ማንዳቶሪ የሚያደርገው ግዴታ ነው የሚያደርገው በዚህ ክረምት ሁለተኛ ዙር መሙላት አልቻልንም ማለት ከአንድ አመት ላላነሰ ጊዜ አጠቃላይ ሙሉ ስራው ይቆማል ማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ይሳራ ከባድ የሆነ አደጋ እንጂ አበበ ይመስላል። ግን እንደፍረው እንደሚሉት በቀጠተኛ ወታደር እርምጃ የማድረግ አቅም ያላቸው አይመስለኝም። እርስ በርስ ግጭቶች እዚህም እዛም እንዲነሱ በሃይማኖት፣ በብሄር ሰዎች ችግር ውስጥ እንዲገቡ አደጋ ውስጥ እንዲገቡ ና የአገሪቷ ውስጣዊ ሰላም እንዳይረጋጋ በማድረግ የግድቡ ሙሊት እንዲተጓጎል እንዲዛዘም የመንግስት ትኩረት ከዚህም በዱቅ ስርዓት ድርጊታቸው ላይ ጠናክረው ሊቀጥሉ ይችላሉ። ስለዚህ የኢትዮጵያ መንግስትና ህዝብም በተጠንቀቅ ሆኖ ነገሮች የውጭ ጉዳይ ሚኒስቴር ያወጣው መግለጫ እንደሚለው ሁለቱ ሀገራት የአፍሪካ ህብረትን ሂደት የሚያሳንስ ጉዳዩን ከህብረቱ የሚያወጣ ስልት በመከተል ምክክር የተደረገባቸውን ጉዳዮች የያዘ መግለጫ አንቀበልም በማለት ድርድሩ አዎንታዊ ውጤት እንዳይኖረው እንቅፋት ሆኗል ይላል። የግድቡ ሁለተኛ ዓመት የውሃ ሙሌት በተያዘለት የጊዜ ሰሌዳ ይከናወናል ያለችው ኢትዮጵያ ፍትሐዊና ምክንያታዊ የሆነ የአሁንና የወደፊት በአባይ ውሃ የመጠቀም መብቷን የሚያቀብ ማንኛውንም አይነት ስምምነት አትፈርምም ሚል አቋሟን አስታውቃለች። ሁለቱ ሀገሮች ስምምነት ሳይደርሱ ግድቡ መሞላት የለበትም በሚል የሚቀርበው አቋም የህግ መሰረት የሌለው የኢትዮጵያንም በተፈጥሮ ሀብቷ የመጠቀም መብቷን የሚጋፋ ነው ብሏል መግለጫም። ዶክተር ሳሙኤል ተፈራም የሱዳንና ግብጽ ፍላጎት ከዚህ የተሻገረ ነው ይላሉ። ውሃ ጉዳይ ብቻ አይደለም። አረቦቹም ቢሆኑም ከዚህ በኋላ በዚህ በሚፈጥረው ሀይል አሰላለፍ ውስጥ የተሻለ ተጠቃሚ ሊሆኑ የሚችሉት ወደ ኢትዮጵያ ሲሆኑ ነው እና የመጨረሻው እንዳልኩ ሊያደርጉ የሚችሉት እነዚህ የኢትዮጵያን ልማትና የዚህ ግድብ ተጠናቆ የሚመጣውን የኃይል አስተላለፍ ለመቀልበስ የሚያደርጉት ጥረት ምንሆን እንጂ ከዛ ያለፈ የመደብደብ የማፍረስ አይነት ፖቴንሻሉ የለም። የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ዛሬ ረፋድ ላይ በሰጡት መግለጫ በውይይቱ ሱዳን የድርድሩን አካሄድ የመቀየር ዓላማ አሳይታ ነበር ብለዋል። ኢትዮጵያ ሁለተኛው ዙር የግድቡ ሙሌት ቢስተጓጎል አንድ ቢሊዮን ዶላር ገደማ የምታጣ መሆኑንም ተናግረዋል። በመሆኑም በተያዘለት የጊዜ ሰሌዳ የውሃ ሙሌቱ ይከናወናል ብለዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።